የዲደብሊው ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ በደቡብ ኢትዮጵያ ክልል ወላይታ ዞን ኪንዶ ኮይሻ ወረዳ ትናንት በደረሰ የመሬት መንሸራተት አደጋ የሞቱ አንዲት እናት እና ሁለት ልጆቻቸው አስከሬን መገኘቱ ተገለጸ። በምዕራብ ወለጋ ዞን ሳዮ ኖሌ በተባለ ወረዳ ሶስት ሰዎች ላይ አሰቃቂ የግድያ ወንጀል የፈጸመ የፖሊስ አባል የሞት ቅጣት ተወሰነበት። ዩጋንዳ ሕገወጥ ስደተኞችን ከዩናይትድ ስቴትስ ለመቀበል አለመስማማቷን የሀገሪቱ ከፍተኛ ባለስልጣን አስታወቁ። ጦርነት ባመሳቀላት ሱዳን የዳርፉር ግዛት ሆስፒታል በታጠቁ ግለሰቦች በተፈጸመ ጥቃት አንድ ሰው መገደሉንና አገልግሎቱ መቋረጡን ድንበር የለሽ የሐኪሞች ቡድን አስታወቀ። ሩሲያ እሷን ያገለለ የዩክሬን ደህንነት ውይይት የትም አይደርስም ማለች። ዜናው በዝርዝር በደቡብ ኢትዮጵያ ክልል ወላይታ ዞን ኪንዶ ኮይሻ ወረዳ በደረሰ የመሬት መንሸራተት አደጋ የሞቱ አንዲት እናትና ሁለት ልጆቻቸው አስከሬን መገኘቱ ተገለጸ። ፍለጋው ከትናንት ጀምሮ ሲካሄድ ነበር። አደጋው ትናንት ማምሻውን የደረሰው በወረዳው ሰሬ ፍንጫዋ በተባለ የገጠር ቀበሌ ነው። አደጋው የተከሰተው በአካባቢው የጣለውን ዝናብ ተከትሎ መሆኑን የወረዳዊ የመንግስት ኮሚዩኒኬሽን ጽህፈት ቤት ገልጿል። በወቅቱ በሳር አጨዳ ላይ የነበሩ እናት እና ሁለት ልጆቻቸው ናዳው ባስከተለው አፈር ተቀብረው ህይወታቸው ማለፉን የጽህፈት ቤቱ ኃላፊ አቶ ዋትሮ ዋዛ ለዶች በለ ተናግረዋል። በሳር እያጨደው ነበር። መጀመሪያ ከዛ ከላይ የጀመረው ናዳው ነው ይዞ ሄዳቸው ማስከረናቸው አሁ ትላንት አንዱ ትላንት ነው የተገኘው ሁለቱ ዛሬ ነው የተገኘ ሁሉም ተገኝቷል ማለት ነው በደቡብ ኢትዮጵያ ክልል ተዳፋታማ በሆኑ አካባቢዎች በተደጋጋሚ የሚከሰት የመሬት ናዳ ለበርካቶች ሕይወት መጥፋት ምክንያት መሆኑ እየታየ ነው። በክልሉ ጎፋ ዞን ገዜ ጎፋ ወረዳ ባለፈው ዓመት ክረምት ደርሶ በነበረው የመሬት መንሸራተት አደጋ ከ300 በላይ ሰዎች መሞታቸው ይታወሳል። የኢትዮጵያ ሜቴሮሎጂ ኢንስቲትዩት በሚቀጥሉት አስር ቀናት በተለያዩ አካባቢዎች ከመካከለኛ እስከ ከባድ የዝናብ ስርጭት ስለሚኖር በወንዝ ዳርቻዎችና ረግረጋማ አካባቢዎች የሚኖሩ የማህበረሰብ ክፍሎች ጥንቃቄ እንዲያደርጉ ባለፈው ሳምንት አሳስቦ እንደነበር ሸዋንግዛው ወጋየሁ ከሐዋሳ በላከው ዜና ጠቅሷል። በምዕራብ ወለጋ ዞን ሳዮ ኖሌ በተባለ ወረዳ ሶስት ሰዎች ላይ አሰቃቂ ግድያ ወንጀል የፈጸመ የፖሊስ አባል የሞት ቅጣት ተወሰነበት። የዞኑ ከፍተኛ ፍርድ ቤት ተከሳሹ ከአንድ ቤተሰብ የሆኑ ሁለት ሴቶችና አንድ ወንድን በመግደሉ የሞት ፍርድ ውሳኔ ማሳለፉን አስታውቋል። የፖሊስ አባሉ በወረዳው ጳጉሜ ሶስት ቀን 2016 ዓ ም ከምሽቱ አራት ሰዓት ገደማ ድርጊቱን መፈጸሙን ነው የዞኑ አቃብ የሕግ ተወካይ አቶ ቦጋለ ፈቃዱ የተናገሩት ውሳኔው የተላለፈውም ለአንድ ዓመት ያህል ከቆየ ምርመራ በኋላ መሆኑን አስረድተዋል። መና ያከ መላመልቱማ እመና ያካ አጀቻ ሰዲን እመተሜ ጉያ የፖሊስ አባሉ በሙስና ወንጀልና በሶስት ነፍስ ግድያ ወንጀል ተከሶ ጥፋተኛ ሆኖ በመገኘቱ ትናንትና ሐሴ 13/2017 ዓ ም የሞት ፍርድ የተወሰነበት ሲሆን ተባባሪያቸው ወይም ጉዳዩ መፈጸሙን የሚያውቁ በወቅቱ ለፖሊስ ጥቆማ ባለመስጠታቸው ተከሳሽ አቶ ጎበና ገቢሳ የሁለት ዓመት እስር ተወስኖባቸዋል። በዞኑ ሳዮኖሌ ወረዳ ቆሬ ኮከር በተባለ ቦታ የፖሊስ አባል የሆኑት ሳጅን ሸዋቀና ሞገስና የቆሬ ኮከር ቀበሌ ጸሐፊ የነበሩት አቶ ጎበና ጋቢሳ ጉዳይ ትናንት ነሐሴ 13 ቀን 2017 ዓ ም በዋለው ችሎት ነው ብይን የተሰጠበት የፖሊስ አባሉ በ2016 ዓ ም በአካባቢ የነበረውን የጸጥታ ችግር እንደ መልካም አጋጣሚ በመጠቀም ከህብረተሰቡ ገንዘብ ሲሰበስብ የቆየና በጳጉሜ 3 ቀን 2016 ዓ ም ደግሞ አሰቃቂ የተባለውን ግድያ መፈጸሙን አቶ ቦጋ ለመግለጻቸውን ነጋሳ ደሳለኝ ከሶሳ በላከልን ዜና አመልክቷል ዩጋንዳ ህገወጥ ስደተኞችን ከዩናይትድ ስቴትስ ለመቀበል አለመስማማቷን የአገሪቱ ከፍተኛ ባለስልጣን ዛሬ አስታወቁ። የዩጋንዳ የውጭ ጉዳይ ሚኒስትር ኦኬሎ ኦሪያም ለሮይተርስ በላኩት የጽሁፍ መልእክት እሳቸው እስከሚያውቁት ድረስ እንዲህ ያለ ስምምነት በዋሽንግተንና ካምፓላ መካከል አልተደረገም ነው ያሉት። በትናንትናው እለት ሲቢኤስ የተሰኘው የዜና አውታር ሰነዶችን በማመላከት ከዋሽንግተን የሚባረሩ ህገወጥ ስደተኞችን ወደ ሆንዱራስና ዩጋንዳ ለመላክ ስምምነት ተደርሷል ሲል መዘገቡን ሮይተርስ ጠቅሷል። ሆኖም የዩጋንዳ የውጭ ጉዳይ ሚኒስትር ህገወጥ ስደተኞቹን ለማስተናገድ የተዘጋጀ ሁኔታም ሆነ መሰረተ ልማት ዩጋንዳ እንደሌላት አመልክተዋል። ፕሬዚዳንት ዶናልድ ትራምፕ በሚሊዮኖች የሚቆጠሩ ህገወጥ ስደተኞችን ወደ ሶስተኛ ሀገር ለመላክ ማቀዳቸው እየተነገረ ነው። የተፈረደባቸው ወንጀለኞች ጭምር ወደ ደቡብ ሱዳን እና ስዋዚላንድ እንደሚላኩም ሮይተርስ አክሎ ገልጿል። የምትከታተሉት የዶች በለ ዲደብሊውን ዜና ነው ጦርነት ባመሳቀላት ሱዳን የዳርፉር ግዛት ሆስፒታል በታጠቁ ግለሰቦች በተፈጸመ ጥቃት አንድ ሰው መገደሉንና አገልግሎቱ መቋረጡን ድንበር የለሽ የሀኪሞች ቡድን አስታወቀ አዣንስ ፍራንስ ፕሬስ እንደገለጸው ጥቃት ፈጻሚዎቹ ሆስፒታል ውስጥ በጥይት ቆስሎ በሕክምና ሲረዳ ቆይቶ ሕይወቱ ያለፈ ግለሰብ ቤተሰቦች ሲሆኑ በስፍራው ከሌላ ታጣቂ ግለሰብ ጋር ተጋጭተዋል። ግጭቱ ተባብሶም ጓዳ ሰራሽ ፈንጂ በድንገተኛ ታማሚዎች ክፍል ፊት ለፊት ፈንድቶ ጉዳት አድርሷል። የሐኪሞች ቡድኑ አክሎም ዛሬ በሰጠው መግለጫ ባለፈው ሳምንት በተመሳሳይ በደረሰ ጥቃት አምስት ሰዎች መጎዳታቸውን ከተጎዱት አንዱም ባልደረባው እንደሆነ አመልክቷል። እንደ የተባበሩት መንግስታት ድርጅት መረጃ ሱዳን ውስጥ በመደበኛው ጦርና በፈጥኖ ደራሹ ኃይል መካከል በጎርጎሮሳዊ 2023 ሚያዚያ ወር ውጊያ ከተጀመረ አንስቶ ከመቶ 20 በላይ የእርዳታ ሰራተኞች ተገድለዋል። ይህን ተከትሎም ሱዳን ውስጥ የሰብአዊ ፍላጎቱ ከሚገመተው ደረጃ በላይ መድረሱን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ሉቻ ሬንዳ ተናግረዋል። ሆኖም ለእርዳታ በስፍራ የተገኙ የረድኤት ሰራተኞች የጥቃት፣ የእስራት የወከባና ግድያ ኢላማ መሆናቸውን አመልክተዋል። ሱዳን ውስጥ በጦርነቱ ወቅት ዘጠና በመቶ የሚሆነው የሀገሪቱ ሆስፒታሎች ለመዘጋት መገደዳቸውን የሱዳን ዶክተሮች ማህበር ገልጿል። ሩሲያ ለዩክሬን የጸጥታ ችግር መፍትሄ ለማፈላለግ የሚካሄዱ ሞስኮን ያገለሉ ሙከራዎች የትም የማያደርስ መንገድ አይነት ናቸው ስትል አስጠነቀቀች። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከፕሬዚዳንት ዶናልድ ትራምፕ እና ከዩክሬኑ ቮሎድሚር ዘለንስኪ ጋር ከትናንት በስተያ ሰኞ እለት ስለ ዩክሬን የደህንነት ዋስትና የተወያዩትን የአውሮፓ ሀገራት መሪዎች ሚና በተለይ ተችተዋል። ላቭሮቭ አክለውም የዩክሬንን ደህንነት ለማረጋገጥ ከዚህ ቀደም እንደተደረገው ሳይሆን ሩሲያ ተዓማኒነት ባለው በማንኛውም መንገድ አብሮ ለመስራት ዝግጁ መሆኗን ገልጸዋል። ፕሬዚደንቱ ከአንድ ጊዜ በላይ እንደተናገሩት በየትኛውም መንገድ ለመስራት ዝግጁ ነን። ዋናው ነገር ስራው ቀደም ሲል በግንባር ቀደም የአውሮፓ ሀገራት መሪዎች እንደተደረገው ዩክሬንን በማጠናከር ሩሲያን ለመቆጣጠር ብሎም በሀገራችንም ሆነ በአካባቢው በሚገኝ የሩሲያ በሆነው ላይ ሁሉ የዩክሬንን ግዛት ጨምሮ ማለት ነው የጦርነት ቀስቀሳ በማድረግ ዩናይትድ ስቴትስን ገፋፍቶ የጦርነት ወረራ አይነት ዘመቻ ለመፍጠር ሳይሆን ተአማኒነት ማንነት ካለውና ጥረቶችን የማይገድብ ከሆነ ነው። ላቭሮቭ ሩሲያ እውነተኛና አስተማማኝ ዋስትና ለዩክሬን እንዲሰጥ የሚለውን እንደምትደግፍ ነው የተናገሩት። እንዲህ ያለው ዋስትናም ጦርነቱ እንደተጀመረ በጎርጎሮሳዊ 2022 ዓ ም ኢስታንቡል ላይ ሁለቱ ተፋላሚ ወገኖች ተወያይቶ የደረሱበት ረቂቅ ስምምነት ውስጥ እንደሚገኝም ገልጸዋል። ይህ በእንዲህ እንዳለም ትራምፕ ሀገራቸው ወደ ዩክሬን የምትልከው ወታደራዊ ኃይል እንደሌለ ቢገልጹም የአየር ድጋፍ ልትሰጥ ትችላለች ማለታቸው ተዘግቧል። አንድ የስልሳ አንድ አመት ጀርመናዊ ከጀርመኑ ከፍተኛ ተራራ ላይ ወድቀው ሕይወታቸው አለፈ። ትናንት አደጋ ያጋጠማቸው ግለሰብ ከሶልትስት ባልደረቦቻቸው ጋር በመሆን ሁለት ሺ ዘጠኝ መቶ ስልሳ ሁለት ሜትር ከፍታ ወዳለው ሱግሽፒስት በተባለ ተራራ በመጓዝ በትላልቆቹ ተራሮች የሚደረግ የመዝናኛ ጉዞ ላይ እንደነበሩ ፖሊስ አስታውቋል። ኑሯቸውን ስፔን ያደረጉት ጀርመናዊ የኢዮቤልዩ መንገድ በተባለው በተራሮች ሰንሰለት መሸጋገሪያ እየተጓዙ ሳለ ድንገት ወድቀው አራት መቶ ሜትር ገደል ወደ ታች ወርደው የድንጋይ ንጣፍ ላይ ማረፋቸውን ፖሊስ አብራርቷል። ፖሊስ በሄሊኮፕተር በመታገዝ አስከሬኑን ያነሳ ሲሆን የድንገተኛ ሕክምና ዶክተሮች የግለሰቡ ህይወት ማለፉን አስታውቀዋል። እንዲያም ሆኖ ፖሊስ ያደጋውን መንስኤ መመርመር መጀመሩን ገልጿል። ይህ ዶች በለ ነው። ከዶች በለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ በደቡብ ኢትዮጵያ ክልል ወላይታ ዞን ኪንዶ ኮይሻ ወረዳ ትናንት በደረሰ የመሬት መንሸራተት አደጋ የሞቱ አንዲት እናትና ሁለት ልጆቻቸው አስክሬን መገኘቱ ተገለጸ። በምዕራብ ወለጋ ዞን ሳዮኖሌ በተባለ ወረዳ ሶስት ሰዎች ላይ አሰቃቂ የግድያ ወንጀል የፈጸመ የፖሊስ አባል የሞት ቅጣት ተወሰነበት። ዩጋንዳ ህገ ወጥ ስደተኞችን ከዩናይትድ ስቴትስ ለመቀበል አለመስማማቷን የሀገሪቱ ከፍተኛ ባለስልጣን ዛሬ አስታወቁ። ጦርነት ባመሳቀላት ሱዳን የዳርፉር ግዛት ሆስፒታል በታጠቁ ግለሰቦች በተፈጸመ ጥቃት አንድ ሰው መገደሉንና አገልግሎቱ መቋረጡን ድንበር የለሽ የሐኪሞች ቡድን አስታወቀ። ሩሲያ እሷን ያገለለው የዩክሬን ደህንነት ውይይት የትም አይደርስም ማለች። ዜናው በዚሁ አበቃ።